ላለፉት አራት ወራት በሱዳን የተቀጣጠለው የመንግስት ተቃውሞ እንደቀጠለ ነው። ማክሰኞ ዕለት ብቻ መዲናይቱ ካርቱም በሚገኘው የሀገሪቱ ጦር እዝ ማዕከል ፊት ለፊት በመቀመጥ ተቃውሞ ያደረጉ ሱዳናውያን ላይ ጦሩ ተኩስ ከፍቶ ሰባት ሰዎች መገደላቸው ተነግሯል። ካለፈው ሳምንት መጨረሻ አንስቶ የተገደሉት ሰዎች ቁጥር እስከ ማክሰኞ ድረስ አስራ አምስት ተጠግቷል። በአንድ ወገን ጦሩ ከተቃዋሚ ሰልፈኞች ጋር እንዳይጋፈጥ ትዛዝ መተላለፉ ይሰማል ወገን ግድያው እንደቀጠለ ነው። ያም ሆኖ ጦሩ ከተቃዋሚዎች ጋር ህብረት መፍጠር መጀመሩን የሚያመላክቱ ዘገባዎች በተለይ በማህበራዊ መገናኛ ዘዴዎች ተሰራጭቷል። የምስራቅ አፍሪካ የፖለቲካ ተንታኙ ቶቢያስ ሲሞንም ይህንኑ ነው የሚናገሩት። ዘገባዎቹ እውን የሚሆኑ ከሆነ ሰልፈኛውን የሚደበድበው ጦር በእርግጥም ጨዋታ ቀያሪ ሊሆን ይችላል። ባለፈው እሁድ ሱዳናውያን በጦሩ እዝ ማዕከል ፊት ለፊት ተገኝተው ፕሬዝዳንት ኦማር አልበሽር ከስልጣናቸው ይውረዱ ሲሉ ከጦሩ ግልጽ ድጋፍ መታየቱ ተዘግቧል። በተለይ የቅዳሜ ዕለቱ ተቃውሞ በሱዳን ታሪክ ልዩ ስፍራ አለው። ከ34 ዓመታት በፊት ቅዳሜ መጋቢት 28 ቀን የያኔው ፕሬዝዳንት ጃፋር አል ኒሜሪ በአገሪቱ ጦር ሊወገዱ ተቃውሞ የተቀጣጠለበት ወቅት ነበር። ከ16 ዓመታት በፊት እርሳቸውን በ ወታደራዊ መፈንቅለ መንግስት ስልጣኑ ማማ ላይ ያወጣቸው ጦሩ ነበር አውርዶ የከሰከሳቸውም። የሱዳን ጦር አንዴ ከመንግስት መልሶ ደግሞ ከህዝቡ ጎን ሲቆም በታሪክ ተደጋግሞ ታይቷል። የምስራቅ አፍሪቃ የፖለቲካ ተንታኙም በዚህ ይስማማሉ። ሱዳን ውስጥ በህዝባዊ ዓመፅ ለሁለት ጊዜያት መንግሥት ተቀይሯል በሺህ ዘጠኝ መቶ ስልሳ አራት እና ሺህ ዘጠኝ መቶ ሰማንያ አምስት ያኔ ታዲያ በተለይ ተቃዋሚ ሰልፈኛውን ሲደበድቡ የነበሩ ወጣት መኮንኖች መንግሥት ወደ መቀየሩ ለመሸጋገር ቀናትም አልፈጀባቸውም ነበረ እናም አሁን የትኛው የጦሩ ክፍል ከሰልፈኛው ጎን እንደሚቆም አናውቅም የሱዳን የጸጥታ ኃይላት ልባቸው ወደየት እንዳደላ በእርግጠኝነት መናገር አይቻልም። ሰኞ ዕለት አደባባይ የወጡ ተቃዋሚዎችን ለመበተን የሀገሪቱ የደህንነት አባላትና ፖሊሶች አስለቃሽ ጢስ ተኩሷል። እንደ አይንማኞች ከሆነ ደግሞ ከሰልፈኞቹ ፊት የነበሩ የጸጥታ አስከባሪዎች የማስጠንቀቂያ ተኩስ ከፍቷል። ዕድሜያቸው በሃያና በስላሳዎቹ መካከል የሚገኙ የሱዳን ወታደሮች ከአንድ ሰው ውጪ ሌላ ይሄ ነው የሚባል ፖለቲከኛ በስልጣኑ ማማ ላይ አይተው አያውቁም። ያ ሰው ሱዳንን ከሶስት አስርተ ዓመታት በላይ የመሩት ፕሬዝዳንት ኦማር አልበሽር ናቸው። ምዕራቡ ዓለም የሱዳን ባለስልጣናት ለፖለቲካ ሽግግር ግልጽ እቅዳቸውን ያስቀምጡ ሲል አሳስቧል። በሱዳን ጸረ መንግሥት ተቃውሞ በተጠናከረበት በአሁኑ ወቅት ዩናይትድ ስቴትስ ብሪታንያና ኖርዌይ ለህዝባዊው ጥያቄ የሱዳን መንግሥት ባለሥልጣናት አሁኑኑ መልስ ሊሰጡ ይገባል ሲሉ አሳስቧል።